በደቡብ ክልል የሚገኙ አብዛኞቹ ዞኖችና ልዩ ወረዳዎች ዛሬ በምክር ቤቶቻቸው በክላስተር የመደራጀት የውሳነ ሀሳብ በአብላጫ ድምፅ አጽድቀዋል። በክላስተር ይደረጃሉ ተብሎ ከተዘረዘሩት ውስጥ የወላይታ ዞን የጋሞ፣ የገድዮ፣ የደቡብ ኦሞም፣ የኮንሶም፣ የጎፋ ዞኖችና የደራሼም የአማሮ የቡርጅና የአለ ልዩ ወረዳዎች ሲሆኑም በሁለተኛው ደግሞ በክላስተር ይደራጃሉ የተባሉ ዞኖች የስልጤ፣ የጉራጌ፣ የሀዲያ፣ የካምባታ ጣምባሮ፣ የአላባ ዞኖችና የየም ልዩ ወረዳ ናቸው። በክላስተር ለመደራጀት የቀረበውን ሀሳብ ከተቀበሉ ወይም ካጸደቁ ዞኖች ውስጥ የገዲኦ ዞን አንዱ ሲሆን ከወላይታ፣ ከጋሞ፣ ከደቡብ ኦሞ፣ ከኮንሶ፣ ከጎፋ ዞኖች እንዲሁም ከደራሼ፣ ከአማሮ፣ ከቡርጅና ከአሌም ልዩ ወረዳዎች ጋር በአንድ ዞን ለመደራጀት በአብላጫ ድምፅ ምክር ቤቱ ማጽደቁን የምክር ቤቱ ዋና አፈ ጉባኤ ምስጋና ዋቀዮ በስልክ ለአሜሪካ ድምፅ ተናግሯል። ተደራጅተን ልማታችንን እናስቀጥላለን በሚል ዛሬ እንግዲህ በምክር ቤት ደረጃ በአጀንዳነት ቀርቦ በአንድ ልዩነት እና በአምስት ታቅቦ በአብላጫ ድምፅ ነው የጠበቀው። ዛሬ በምክር ቤቶቹ የተላለፈው ውሳኔም ከአሁን በኋላ የደቡብ ክልል ለሁለት እንደሚከፈል የጠቆመ ሲሆን ስያሜያቸውና የክልሎቹ ማዕከላት በሚመሰረቱ ክልሎች ፈቃድና ውሳኔ ሕዝብ እንደሚወሰን ለውይይት ተቀረበው የክልሉም የክላስተር አደረጃጀት መወያያ ሰነድ ይገልጻል። በሁለተኛው ክላስተር ይደራጃሉ ከተባሉት ውስጥ የሃዲያ ዞን አንዱ ሲሆን የዞኑ ምክር ቤት ዋና አፈ ጉባኤም ወይዘሮም የተነሽ ሙሉጌታ ስለ ውሳኔው ለቪኦኤ ተናግሯል። የምክር ቤት አባል ሲያነሳ የነበረው አብላጫ ድምፅና በአንድ ድምፅ ታቅቦ ነው ምክር ቤቱ ዛሬ ውሳኔ የሚያስተላለፈው። የምክር ቤቶቹ ውሳኔዎች ተፈጻሚ የሚሆን ከሆነም ሀምሳ ስድስት ብሔር ብሔረሰቦችን ይዞ ከሩብ ምዕተ ዓመታት በላይ የቆየው የደቡብ ክልል የስዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ በአራት አዳዲስ ክልሎች ይደራጃል። የሀገሪቱንም የክልሎችን ቁጥር ወደ አስራ ሶስት ከፍ ያደርጋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ Ава awesome.